የኢትዮጵያ ፓርላማ የሕዝብ ተወካዮች ምክር ቤት ለዛሬ በጠራው አስቸኳይ ስብሰባ ሳይጠናቀቁ የቆዩ የተለያዩ አዋጆችን እንዲሁም የጠቅላይ ፍርድ ቤት እጩ ዳኞችን ሹመት አጽድቋል። በተለያዩ ዘገባዎች ሲጠቀስ የቆየው የሚኒስትሮች ሹምሽር ግን ለዛሬ በአስቸኳይ በጠራው ጉባኤ አልተካሄደም። አዋጆችን በአስቸኳይ ለማጸደቅ ለምን እንዳስፈለገም አልተገለጸም። እስክንድር ፍሬው ዝርዝር ዘገባ አለው። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ አምስተኛው የተወካዮች ምክር ቤት አንደኛ ዓመት የስራ ዘመን አንደኛ አስቸኳይ ስብሰባ ነው። የአመቱን ስራ ጨርሶ ለእረፍት ከተበተነ ሶስት ሳምንት እንኳን ያልሞላው ፓርላማ ነው ዛሬ የተሰበሰበው። የዛሬ አጀንዳዎቹ ግን የተለመዱና ከዚህ የስራ ዘመን የቀጠሉ መሆኑ ታይቷል። አፈጉባኤው ጉባኤው አባዱላ ገመዳ ስብሰባውን የከፈቱትም አጀንዳዎቹን በማብራራት ነው የተያዙ አጀንዳዎች አንደኛ የፌዴራል ጠቅላይ ፍርድ ቤት እጩ ዳኞች ሹመትን መርምሮ ማጽደቅ፣ ሁለተኛ በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስትና በኮሪያ ኤክስፖርት ኢምፖርት ባንክ መካከል ለጎሬ ቴፒ መንገድ ማሻሻያ ፕሮጀክት ማስፈጸሚያ የተደረገው ንብድር ስምን ለማጽደቅ የቀረበው አዋጁን መርምሮ ማጽደቅ። የፌዴራል ጠቅላይ ፍርድ ቤት እጩ ዳኞችን ሹመት ማጽደቅ የመጀመሪያው አጀንዳ ነበር። በጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የተላከውን የአስራ ስድስት ዳኞች ሹመት የውሳኔ ሀሳብ ያቀረቡትም በፓርላማው የመንግስት ረዳት ተጠሪ ሚኒስትር አቶ አማኑኤል አብርሃ ናቸው። ከዚሁ መሸኛ ጋር የህይወት ታሪካቸው ተያይዞ የቀረበ ስለሆነ በቀረበው መሰረት ምክር ቤቱ ሹመቱን ተቀብሎ እንዲያጸድቅ ጠይቃለሁ። ኃይለማርያም ደሳለኝ ጠቅላይ ሚኒስትር። እጩ ዳኞቹ በቅድሚያ በፌዴራል ዳኞች አስተዳደር ጉባኤ የተመረጡ እና ዝርዝራቸው ከአጭር የህይወት ታሪካቸው ጋር ወደ ጠቅላይ ሚኒስትሩ የተላከ መሆኑ ተመልክቷል። ጠቅላይ ሚኒስትሩም ይህንኑ ዝርዝር ወደ ፓርላማው በመላክ አጸድቀዋል። ፓርላማው ከዚህ በተጨማሪ የተለያዩ ረቂቅ አዋጆችን መርምሮ አጽድቋል። ረቂቅ አዋጆቹ በዚህ ዓመት በተለያየ ሂደት ውስጥ ያለፉና ሳይጠናቀቁ የቆዩ መሆናቸው ተገልጿል። ምክር ቤቱ የተመለከታቸው የፌዴራል የገቢ ግብር ረቂቅ አዋጅ፣ የንግድ ምዝገባና ፈቃድ ረቂቅ አዋጅ፣ የጂኦተርማል ሀብት ልማት ረቂቅ አዋጅ፣ የፌዴራል ዋና ኦዲተር መስሪያ ቤት ማቋቋሚያ ረቂቅ አዋጅ እና የብድር ስምምነትን የተመለከተ አዋጅ ናቸው እናም በአንዳንድ ዘገባዎች እንደተገመተው ቢያንስ ዛሬ የሚኒስትሮች ሹምሽር አልተካሄደም። ጠቅላይ ሚኒስትር ኃይለማርያም ደሳለኝም አልተገኙም። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ